እንደምናመሻችሁ የጋቢና ቪኦኤ አድማጮች የዛሬ ማክሰኞ መስከረም 27 2011 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን በቀጣዩ ሀገራዊ ምርጫ የሚሳተፉ የፖለቲካ ፓርቲዎች በኃላፊነት ሊንቀሳቀሱ እንደሚገባ ፕሬዝዳንት ሳህለወርቅ ዘውዴ ገለጹ ከነበርንበት ሁኔታ የተሻለ እያደረግን መሄድ ይኖርብናል በምርጫ ብቻ ያሉብን ችግሮች አይፈቱም ምርጫ ስልጣንን ማምጣት ከስልጣን ማውረድ ሌላ መተካት ሰላማዊ የሆነ ሽግግርን ማረጋገጥ እንጂ ለሁሉ ቁልፍ አይደለም ይህንን ምርጫ ማሳካት ለእኛ ለኢትዮጵያውያን ምርጫ አይደለም በአማራጭነት የምንወስደው አይደለም የግድ ማሳካት ይኖርብናል ቀደም ሲል የሰማችሁት ፕሬዚዳንት ሳህለወርቅ ዘውዴ ተከትለው የሰማችሁት ድምጽ ደግሞ የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ነው። በዛሬው ዕለት ምርጫውን በተመለከተ ውይይት አካሂደዋል። ዘገባ ይኖረናል። በትግራይ ክልል አዲድ አረው ከተማ የሚገኙ ነዋሪዎች በዜጎች ላይ በደል ፈጽመዋል ያሉት ኃላፊ ከህግ አግባብ ውጭ በዋስ ተለቀዋል ሲሉ ዛሬ የተቃውሞ ሰልፍ ወጥተዋል። ዝርዝር ያለ ዘገባ እንደወደ ኋላ ላይ እናስደምጣችኋለን። ሌሎች ለምሽቱ ያሰናዳናቸው ብዙ ዘገባዎች አሉን። አብራችሁን ቆዩ። ጽዮን ግርማና ሀብታሙ ስዩም በመስተንግዶ አብረናችሁ እናመሻለን። በቅድሚያ ግን አጠር ያሉ ዜናዎች እናሰማችሁ። ሰኔ 15 ቀን በባህር ዳር በተፈጸመውና የከፍተኛ ባለሥልጣናትን ሕይወት በቀጠፈው ጥቃት ተጠርጥረው በማረሚያ ቤት በሚገኙት ብርጋዴር ጄኔራል ተፈራ ማሞ መዝገብ አቃቢ ሕግ የጠየቀው ተጨማሪ የጊዜ ቀጠሮ ውድቅ መደረጉ ተሰምቷል። በምትኩ ጉዳዩን የሚመለከተው ፍርድ ቤት 14 ቀን የክስ መመስረቻ ጊዜ ብቻ መፍቀዱ ተሰምቷል። በዚህ መሠረት አቃቢህግ እስከ ጥቅምት 12 2012 ድረስ ክሱን እንደሚያቀርብ ይጠበቃል። ይህ በእንዲህ እንዳለ ችሎቱን ለመከታተል በመጡ የተቃውሞ ድምፅ ሲያሰሙ በነበሩ ወጣቶች ላይ የክልሉ አድማ በታኝ ፖሊስ አስለቃሽ ጭስ መተኮሱና ወጣቶቹን መበተኑም ተሰምተዋል። ዘገባው የአስቴር ምስጋናው ነው። በኢትዮጵያ የአሜሪካ ኤምባሲ ማይክ ራይነር ይቅርታ ደግመዋል። ይህንን ዜና በኢትዮጵያ የአሜሪካ የአሜሪካ አምባሳደር ማይክ ራይነር ከመቀሌ ዩኒቨርሲቲ ምሁራኖች ጋር መነጋገራቸው ተሰምቷል። አምባሳደሩ ከምሁራንና ከዩኒቨርሲቲው ማህበረሰብ አባላት ጋር በምን ጉዳዮች ተነጋገሩ ስንል የጠየቅናቸው የዩኒቨርሲቲው የዓለም አቀፍ ጉዳዮች ዳይሬክተር አቶ ጎይቶም ተገኘ ለቪኦኤ ንግግሩን በተመለከተ ይህን ብለዋል። የመጡት በኢትዮ ኤርትራ ጉዳይ ዙሪያ አሁን ያለበት ሁኔታን በምሁራን እይታ ምን ይመስላል ዩኒቨርሲቲው አስተዳደርም ያለውን እይታ ለመስማት ነበረ። በዋናነት የትግራይ ህዝብና የትግራይ መንግስት በዚህ ጉዳይ ላይ ምን አይነት እይታ ያለው ለሚለው ማለት ነው። የአልቃይዳ ይዳ የደቡብ እስያ መሪ የነበረው አሲም ኦማር ባለፈው ወር ደቡብ አፍጋኒስታን ውስጥ በተካሄደ ጥቃት መገደሉ ተገልጿል። የአፍጋኒስታን የደህንነት መስሪያ ቤት ባወጣው መግለጫ ሌሎችም አብረውት መገደላቸውን ተመልክቷል። ኦማር ሄልማንድ ክፍለ ግዛት ውስጥ በህብረት በተካሄደ ጥቃት ተገድሏል፣ ሌሎች ብዙዎቹ ተማርከዋል ብሏል መግለጫው። አንዳንዶቹ የፓኪስታን ዜጎች መሆናቸውም ተገልጿል። በዩናይትድ ስቴትስ የገንዘብ ሚኒስቴር መሠረት የገንዘብ ሚኒስትር መሠረት ኦማር ህንድ ኡታር ፕራዴት ውስጥ ነው የተወለደው። አድማጮች ለአሁኑ ያለውን ዜናዎች እነዚህ ናቸው። ዘርዘር ወዳሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገራለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው ርዕሳችን እንሻግራለን። በቀጣዩ ሀገራዊ ምርጫ የሚሳተፉ የፖለቲካ ፓርቲዎች በኃላፊነት ሊንቀሳቀሱ እንደሚገባ ፕሬዚዳንት ሳህለወርቅ ዘውዴ ገለጹ። ሀገራዊ ምርጫና የምርጫ ባለድርሻ አካላት ሚና በሚል በተዘጋጀ ጉባኤ ላይ የተገኙት የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ብርቱካን ሚደቅሳ በበኩላቸው ምርጫው ዲሞክራሲያዊ፣ ግልጽና ታማኒ በሆነ መልኩ የግድ መሳካት ይኖርበታል ብለዋል። የሀገር ውስጥ መገናኛ ብዙኃን እንደዘገቡት ሀገራዊ ምርጫ ምርጫና የምርጫ ባለድርሻ አካላት ሚና በሚል በዛሬው ዕለት በአዲስ አበባ ከተማ በተካሄደው ዓለም አቀፍ ኮንፈረንስ ላይ ቀጣዩ ሀገራዊ ምርጫ የሚሳተፉ የፖለቲካ ፓርቲዎች ኃላፊነት በተሞላበት መልኩ ሊንቀሳቀሱ እንደሚገባ ፕሬዚዳንት ሳህለወርቅ አሳስበዋል። ተአማኒና ተቀባይነት ያለው እንዲሆንና የፖለቲካ ሊሂቃንንና ምላት ህዝቡን ተሳትፎ ያረጋገጠ እንዲሆን የሚያደርግ ነው። ቅድም እንዳልኩት ነው፣ ከነበርንበት ሁኔታ የተሻለ እያደረግን መሄድ ይኖርብናል። በምርጫ ብቻ ያሉብን ችግሮች አይፈቱም። ምርጫ ስልጣንን ማምጣት፣ ከስልጣን ማውረድ፣ ሌላ መተካት፣ ሰላማዊ የሆነ ሽግግርን ማረጋገጥ እንጂ የሁሉ ቁልፍ አይደለም። ብዙ ጊዜ ከዓለም አቀፍ አጋሮቻችን የምናየው ምርጫን ለሁሉ መፍቻ ቁልፍ አድርጎ የማስቀመጥ ነው። መልሶም ከእኛ ጋር የሚነጋገሩት የምርጫ ሳይክል ካለቀ አራት ዓመት፣ አምስት ዓመት ወዘተ እንደ ሀገሩ ልዩነት በኋላ ነው ምርጫ በኋላ የሚመጣው ነው ዋና ጉዳይ በተመረጡበት ፕሮግራም መሰረት ምን ተደረገ ነው። ያ ሁሉ ላይ ነው ድጋፍና ጥረት ያስፈልገዋል ብዬ የማምነው። በጉባኤው ላይ የፖለቲካ ፓርቲ ተወካዮች፣ የብሔራዊ ምርጫ ቦርድ አካላት፣ የሲቪክ ማህበራትና የመገናኛ ብዙሀን ተወካዮች ተገኝተው ውይይት እያደረጉ ሲሆን የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን የሚደቅሳ በበኩላቸው ምርጫው የግድ አስፈላጊ ነው ብለዋል። ይህንን ምርጫ ማሳካት ለእኛ ለኢትዮጵያውያን ምርጫ አይደለም፣ በአማራጭነት የምንወስደው አይደለም፣ የግድ ማሳካት ይኖርብናል። ማሳካት ደግሞ በጣም ከባድ የሚባል ነገር አይደለም። የማይቻል ተብሎ አንገታችንን አስደፍቶ ወደ ነበርንበት ተስፋ የማነስ ስሜት የምንወርድበት ምክንያት የለም። ለምን ከተዘጋ የፖለቲካ ሁኔታ ውስጥ ወደ ፖለቲካ መፍታታት፣ ወደ ፖለቲካ ተስፋ የመጣ ነው እኮ እኛው ነን። ምርጫው ግልጽ፣ ዴሞክራሲያዊ፣ ተአማኒ፣ አሳታፊና ሰላማዊ እንዲሆን ሁሉም ባለድርሻ አካላት ኃላፊነት አለባቸው በሚል ጉባኤው እየተካሄደ ይገኛል። ከጋቢና ጋር ናችሁ ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው በትግራይ ክልል አዲ ደአረው ከተማ የሚገኙ ነዋሪዎች በዜጎች ላይ በደል ፈጽመዋል ያሉት ኃላፊ ከህግ አግባብ ውጭ በዋስ ተለቀዋል ሲሉ ዛሬ የተቃውሞ ሰልፍ ወጥተዋል አለም ፍሳሐዬ ከመቀሌ ያጠናቀረውን ጽዮን ግርማ እንደሚከተለው ታቀርበዋለች በሰሜን ምዕራብ ዞን የላይኛው አዲያቦ ወረዳ አዲ ዳዕሮ ከተማ የሚገኙ ቁጥራቸው ወደ አስራ አምስት ሺህ የሚገመቱ ነዋሪዎች ተቃውሟቸውን የሚገልጹበትን መፈክር ይዘው ስሙን ለይተው በጠቀሱት አንድ የወረዳ አመራር ሳጅን አማካኝነት በዜጎች ላይ ደረሰ ያሉትን በደል በመዘርዘር ድምፃቸውን አሰምተዋል። በሰልፉ ላይ የተሳተፉት ስለ ተቃውሞ ምክንያት ሲናገሩም በመንግስት የስራ ኃላፊነት ላይ የሚገኘው ግለሰብ በተለይ ቁጥራቸው ለጊዜው ያልተረጋገጠ ነገር ግን ከአስር በላይ የሆኑ ባለትዳር ሴቶችን በመድፈር በሴቶች ላይ ባደረሰው ተደጋጋሚ ጥቃት ምክንያት ግምገማ ቀርቦበት ነበር። በግምገማው ላይም ጉዳቱ ደርሶብናል ያሉ ሴቶች ፊት ለፊት እየተነሱ የምስክርነት ቃላቸውን ሰጥተው ነበር። ከሴቶቹ በተጨማሪ በሐሰት በማስመስከር ወንዶችን ያለ አግባብ እንዲታሰሩ አድርጓል በሚል ሰልፈኞቹ አቤቱታ አሰምተዋል። ከዚህ ግምገማ በኋላ ግለሰቡ እንዲታሰር ቢደረግም ብዙም ሳይቆይ ወዲያውኑ በዋስ እንዲፈታ መደረጉ ቁጣን ቀስቅሷል ብለዋል የሰልፉ አስተባባሪዎች። በሰልፉ ላይ ተሳታፊ ከነበሩት አንዱ ሌተናር ጋብርኤል መኮልን አማረ ለአሜሪካ ድምጽ ስለ ሰልፉ አላማ ሲያስረዱ ሕብረተሰቡ በተለይ በሴቶች ላይ የደረሰውን በደል ተቃውሞ ድምፁን ለማሰማት ነው አደባባይ የወጣው ብለዋል። ወንጀለኞችን የሚሸከም ትከሻ የለንም ብለን ነው ሰልፉን ያካሄድ ነው። አላማውም በሴቶች ላይ እየተፈጸመ ያለውን ጥቃት ለመቃወም ነው። በተጨማሪም በሐሰት ምስክር ወንዶች እንዲታሰሩ በማድረግ ከፍተኛ በደል ስለሚፈጸም በሰልፉ ላይ ተቃውሟችንን ለማሰማት ነው የወጣ ነው። እንደዚህ በሴቶችና በወንዶች ላይ ግፍ የፈጸመብን ግለሰብ ተገቢውን ቅጣት ማግኘት ሲገባው በዋስ ተለቋል። ግለሰቡም በዋስ ከተለቀቀ በኋላ በግምገማው ላይ ያጋለጡትንና በደል ያደረሰባቸውን ሰዎች ወደ ማስፈራራት ነው የገባው። ኮኖሬል መኮንን አያይዘው ለተቃውሞ የወጣው ሰልፈኛ የወረዳውን አስተዳዳሪ አግኝቶ ጥያቄውን መስጠቱን ተናግረዋል። ሰልፉን ያስተባበር ነው። በህዝብ ተወክለን ነው። ሰልፈኛውም ከ15ሺ እስከ 20ሺ ይሆናል ብለን ነው የምንገምተው። ሰልፉ ላይ ሴቶች፣ ወጣቶች፣ አዛውንቶች፣ ታጋዮች ተሳትፈዋል። የወረዳው አስተዳዳሪ የተጀመረውን የጥራት ግምገማ ይቀጥላል፣ ጥያቄያችሁን እንቀበለዋለን፣ ከጎናችሁ ነን ብሏል። የላይኛው አዲያቦ የወረዳው ህዝብ ግንኙነት ምክትል ኃላፊ መምህር ሙልጌታ ገብረ ኢየሱስ ስለ ሁኔታው ከአሜሪካ ድምፅ ተጠይቀው ሰውዬው በተለይ በሴቶች ላይ ያደረሰው ጥቃፍ ግፍ ነው በሚል የተቃወሙ ግለሰቦች በዋስትና መለቀቁን ከሰሙ በኋላ ድምጻችን እናሰማለን ብለው ነው ሰልፉ የወጡት። እኛም የህግ ባለሙያ ባንሆንም በዋስ መለቀቁን አልደገፍ ነው። በደሉን ፈጽሟል የተባለውን የወረዳ አመራር ሳጅን ለማግኘት በተደጋጋሚ የእጁ ስልኩ ላይ ሙከራ አድርገን ነበር፣ ሊገኝ አልቻለም። በተጨማሪም የወረዳው የጸጥታ ኃላፊ አቶ በላይን ለማነጋገር ጥረት ተደርጎ ነበር፣ ለመናገር ፈቃደኛ ባለመሆናቸው ሊገኙ አልቻሉም። አድማጮች እዚህን ዘገባ እየተከታተልን እናስደምጣችኋለን። ከአሜሪካ ድምፅ ራዲዮ የሚተላለፈውን ጋቢና ቪኦኤ ነው በማዳመጥ ላይ የምትገኙት አድማጮቻችን። አሁን ደግሞ ወደ ሌላ ዘገባ እናልፋለን። ከሰሞኑ በተደረገው የተባበሩት መንግስታት ዘላቂነት ያለው እድገት ጉባኤ ላይ ከአንድ መቶ ሀምሳ በላይ የሀገራት መሪዎች ዓለም አቀፍ ድህነትን መግታት የሚቻልበትን መላ መክረዋል። ከሰሞኑ ይፋ በተደረገ አንድ ሪፖርት ላይ ግን አፍሪካውያን ሕጻናት ከድህነት አረንቋ ለመውጣት ረጅም ትግል እንደሚ ጠብቃቸው ተገልጿል። እንደ አውሮፓውያን አቆጣጠር በ2030 አፍሪካውያን ህጻናት ከአለም ድሆች ቁጥር ግማሹን ይይዛሉ ተብሎ ተዘግቷል። ለአህጉራዊ የድህነት መሪዎችና የአለም አቀፍ ማህበረሰብ ወቀሳም ቀርቦባቸዋል። የሄነሪ ሬጅወልን ዘገባ ሀብታሙ ስዩም ያሰማናል። የተባበሩት መንግስታት ድርጅት 17 የዘላቂ እድገት ግቦች አሉት። ከግቦች ሁሉ በመጀመሪያው ደረጃ ላይ የሚገኘው በ2030 የአውሮፓውያኑ ዘመን የከፋ ድህነትን ማጥፋት የሚለው ነው። በቅርቡ ሕፃናትን አድን ወይንም ሴቭ ዘ ችልድረን የተባለው ድርጅትና የውጭ አገራት የእድገት ኢንስቲትዩት የተባለው ተቋም በጋራ ያወጡት አዲስ ሪፖርት ግን ዓለም ይህን ግብ ለመምታት ተጨማሪ ጊዜ እንደሚፈጅባት ተሳብቋል። ሪፖርቱ የከፋ ድህነትን ከአፍሪካዊ ሕፃናት መኖሪያ ጠራርጎ ለማጥፋት እየተደረገ ስላለው ዓለም አቀፋዊ ጥረት አስደንጋጭ ግኝቶችን ይፋ አድርጓል። ኬቨን ዋትኪንስ ከሕፃናት አድን ድርጅት እንደ እኛ ትንበያ በአውሮፓውያን 2030 ዓ ም በመላው ዓለም በአስከፊ ድህነት ውስጥ ይኖራሉ ከሚባሉ ህዝቦች መካከል 55 በመቶ አፍሪካዊ ህጻናት ይሆናሉ ነው ያሉት። የሪፖርቱ አዘጋጆች እንደሚናገሩት የአፍሪካ ህጻናት ወደ ኋላ እንዲቀሩ እየተተዉ ነው። እንደ ኤሮያን አቆጣጠር በ2020 ዎቹ በየአመቱ 87 ሚሊዮን የአፍሪካ ህጻናት ከድህነት ጋር ይወለዳሉ ሲሉም ተንብየዋል። ኬቨን ዋትኪንስ በድጋሚ በአማካይ አሁንም ሴቶች አራትና አምስት ልጆችን ይወልዳሉ። በአህጎሪቱ ድህነት እጅግ በተንቀራፈፈ ሁኔታ እየቀነሰ ነው። የዚህ ከፊል ምክንያቱ ፈጣን ያልሆነ እድገት አለመኖሩ ሲሆን፣ ሌላኛው ግን ከፍተኛ የሆነ የኑሮ ልዩነት መፈጠሩ ነው ነው ያሉት። አርባ በመቶ የሚሆኑ አፍሪካውያን አሁንም በቀን ከአንድ ነጥብ ዘጠኝ ዶላር ባነሰ ገቢ ይኖራሉ። በድኅነት ውስጥ የሚወለድ ሕፃን ለመሐይምነት በእጅጉ ይጋለጣል። አምስት ዓመት ሳይሞላው ለሞት የመጋለጥ ዕጣውም ከፍ ያለ ነው። በድኅነት ውስጥ የተወለዱ ሕፃናት ካልተወለዱት ይልቅ ሁለትና ሦስት ጥፍ ጊዜ አምስት ዓመታቸውን ከማክበራቸው በፊት ሊሞቱ ይችላሉ። ድኅነትን በሕፃናት በራሳቸው አቅም ሊያመልጡት የማይቻላቸው ጉዳይ ነው። ይህ ማለት ድኅነት ከአንዱ ትውልድ ወደ አንዱ የሚሸጋገርባቸው መንገዶች ይሆናሉ እንደ ማለት ነው ነው ያሉት። ሪፖርቱ የአፍሪካ ሀገራት የተቀዳጀ ፖሊሲ ለማውጣት እንደተሳናቸው ጠቅሶ ወቅሷቸዋል። ዓለም አቀፉ የገንዘብ ድርጅት አይኤምኤፍና የዓለም ባንክን የመሳሰሉ ድርጅቶችና ለጋሾች ኃላፊነታቸውን አልተወጡም ሲልም አስጠንቅቋል። በቅርቡ ከ150 የዓለም ሀገራት በላይ መሪዎች ኒውዮርክ ላይ ተገናኝተው መክረዋል። በመጪዎቹ 15 ዓመታት ሊዘረጉ በሚገቡ አጀንዳዎች ላይ ተነጋግረዋል። ይሄ ከመሆኑ በፊት ግን በዋዜማው ኬቨን ዋትኪንስ የጉባኤው ተሳታፊዎች ልዩና አፋጣኝ አቀራረብ እንደሚያስፈልጋቸው አሳስበው ነበረ። ከድህነት ጋር ለሚኖሩ ሕፃናት የገንዘብ ምንጮችን ማስተላለፍ ከመፍትሄዎች መካከል መሆን አለበት። ነገር ግን ገንዘብ ብቻውን በቂ እንዳልሆነ እናውቃለን። እኒህ ሕፃናት መሠረታዊ የምግብ አገልግሎት፣ የጤና አገልግሎት እንዲሁም ከድህነት እንዲያመልጡ የሚያግዛቸው የትምህርት ስርዓት እንዲያገኙ ማድረግም በእጅጉ ጠቃሚ ነውን ያሉት ሪፖርቱ፣ የድህነት ቅነሳው ግቦች የማይሳኩ ከሆነ ዓለም በትምህርት ጤናና የጾታ እኩልነት ዘርፎች ዘላቂነት ያለው እድገት ለማምጣት ትዘገያለች ብለዋል። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ዝግጅታችንን ነው። ተከታዩ ዘገባችን ቃለ ምልልስ ነው። ቃለ ምልልሱ የተደረገው ከምክትል ኢታማዦር ሹም ጀኔራል ብርሃኑ ጁላ ጋር ነው። በኦሮሚያ የተለያዩ አካባቢዎች ጫካ ካለው ኃይል ጋር የሚደረገው ጦርነት አማራጭ በማጣት ሕግን ለማስከበር ተገደን የገባንበት ነው ብለዋል። ኢትዮጵያ መከላከያ ሰራዊት ምክትል ኢታማዦር ሹም ጀኔራል ብርሃኑ ጁላ። ችግሩን ለመፍታት መንግስት ቁርጠኝነት እንዳለውም ተናግረዋል። ሙክታር ጀማል ነው ከጀኔራል ብርሃኑ ጁላ ጋር ቆይታ ያደረገው። መንግስት ችግሩን በሰላም መንገድ ፋታ አለው በሚል ዝም ብሎ አራት ወር ሙሉ ግለሰባቸው አራት ወር ሙሉ እነሱ የሰለጠኑ የተደራጁ አካባቢውን ተቆጣጥረው ነበር። በኋላ ህግ ማስከበር ስራ ይሰራ ተብሎ ህግ ማስከበር ስራ ተሰርቷል። አሁን ወለጋ ነፃ ወጥቷል። ወደ ኖርማላይዜሽን ተመልሷል። ጉዚም ወለጋ አሁን ያለው ችግር ምንድን ነው? ግማሹ እጅ ሰጥተዋል፣ ግማሹ ተማርከዋል፣ ግማሹም ያው በጦርነት መካከል የሚያጋጥም ሞት አጋጥሞታል። የታጠቁ ኃይሎች እንቅስቃሴ፣ በፊልሚያ ደረጃ የሚታይ እንቅስቃሴ የለም እና ያለው አሁን ምንድን ነው? የተራረፉ ሰዎች አንዳንድ ጊዜ ሸልቆ መንደር እየገቡ አደጋ የሚጥሉበት ሁኔታ አለ። መንገድ ላይ ወጥተው የሚመላለስ መኪና ላይ አደጋ የሚጥሉበት ሁኔታ አለ። ማንኛውም ሽፍታ የሚያደርገው አይነት እንቅስቃሴ ነው እና እነዚህ ሰዎችም ቢሆኑ እንደማያዋጣ አውቀው በሌላ መንገድ ትግላቸው እንዲቀጥሉ ለማድረግ ግፊት እየተደረገ ነው። አሁን ቢያቆሙና ተደራድረው በሰላም ቢገቡ በጣም የሚያዋጣ መንገድ ይመስለኛል። ጀነራል፣ ወደ አመት ነው የሚሄደው ይሄ አለመግባባትና ግጭት በመሀል ደግሞ ባለፉት ሶስት ሁለት ወራት ጋብ ብሎ ነበር። አሁን ደግሞ አንድ ወር ገደማ እንደ አዲስ የተቀሰቀሱ ነገሮች ይታያሉ። ወለጋና ቦረና ጉጂ ላይም የሰዎች መሞት፣ የተለያዩ ተኩሶች እየተሰሙ ነው ያሉት። ምንድን ነው እንደ አዲስ ያገረሸው ነገር? እነሱ ናቸው አለን ለማለት ከጫካ ወጥተው ወደ መንገድ ከጫካ ወጥተው ወደ መንደር እየገቡ ሰራዊት በሌለበት የጸጥታ ኃይል በሌለበት የሚጥሉት አደጋ ነው ምን እንጂ ምንም አዲስ ነገር የፈጠሩት አዲስ ኃይልም የለም ጠፍተዋል እንዳይባል የሚሰሩት ስራ ነው አልፎ አልፎ እንደዛ ያደረጉ ነው ሰው እየገደሉ ነው መኪና አስቁሞ ሰው አስወርደው እየገደሉ ነው አሁን እንደዚህ አይነት መሰል ግጭቶችና መሰል የሰው መሞት መቁሰል የቤቶች መቃጠል በተለያየ ጊዜ የአሜሪካ ድምፅ ይሰማል ጉዳዩን ለማጣራት ሲሄድ እዛ በአካባቢው ያሉ የመንግስት አካላት የሚሉት የታጠቁ ጫካ ያሉ አካላቶች ናቸው ይሄንን የሚያደርጉት ይላሉ። የተወሰኑ የእነሱን ሰዎች ደግሞ አግኝተን ስንጠይቅ መንግስት ነው፣ በተለይ መከላከያ ሰራዊቱ ነው ይሄንን የሚያደርገው ይላሉ። እውነታውን ማህበረሰቡ እንዴት ይረዳ? ህዝቡ ወደ አለበት ውረዱና ማን ነው እንደዛ እያደረጋችሁ ያለው ብላችሁ ጠይቅ። ማን ነው እንደዚህ እያጠቃችሁ ያለ? ማን ነው ኑሯችሁን እያጎሳቆለ ያለ ማን ነው? የሚቀጣችሁ ያለ ማን ነው? የሚያቃጥላችሁ ያለ ማን ነው? መኪና መንገድ አላሳልፍ ያለ ማን ነው? እንጀራ ካላመጣሽ በሚል ሴቶችን የሚቀጣ ያለ ብላችሁ ጠይቁ ነገራቸዋል። ከዛ ታማኝነት ያለው ነገር ይገኛል እንጂ አሁን እከሌ እንደዚህ ያለ እከሌ እንደዚህ ያለ የሚለው ፕሮፓጋንዳ ነው፣ ዝም ብሎ ወሬ ነው። አንድ ነገር ግን ማረጋግጥል የመከላከያ ሰራዊት ህዝቡን ነው የሚታደገው እንጂ ህዝቡን አይነካም፣ ከህዝብ እንጀራ አይበላም። በሁለቱ መካከል ያለው አለመግባባት ጫናው በማህበረሰቡ ላይ እንዳለ ነው የሚታየውም ህዝቡም የሚያነው በከተማ አካባቢ በመንደር አካባቢ በሚደረጉ ግጭቶች የንጹሀን ሰዎች ህልፈትም አልፎ አልፎ ይሰማል። ይህንን በተመለከተ በቅርብ ከትላንት ወዲያ ሆረ ፊንፊኔ ላይ የተደረገ እሬቻን እና ና ሾፍቱ ላይ የተደረገ እሬቻን ሰዎች ድምጻቸውንም ያሰማሉ። በወለጋ በቦረና በጉጂ የሚፈሰው ደም መቆም አለበት፣ እነዚህ ችግሮች መፈታት አሉበት የሚሉ የተቃውሞ ድምጽ የሚመስሉ ነገሮችም ይታያሉ። ይህም በተመለከተ ምን ሀሳብ አሉት? እሬቻ ትልቅ በዓል ስለነበረ በጣም ከፍተኛ ህዝብ ይመጣል ተብሎ ስለሚስልታሰበ በዚህ ውስጥ እኔ የሸኔ ደጋፊዎች ያገኘዋቸው ያየኋቸው ያወኳቸው፣ ፍንፍኔ ላይ አንድ ሰላሳ አርባ የሚሆኑ ሰዎች የወለፍ ቀድሞ የወለፍ ባንዲራ ይዘው ወለጋ ችግር አለ ያሉ መፈክር ሲያሰሙ አይቻለሁ። ቢሾፍቱም በተመሳሳይ እንደዛ ሲያደርጉም ተዋቸው ይበሉ ብለን ነው የተው ናቸው። ምንም ትርጉም የሌለው ነገር ነው። ሲናገሩ የነበረ ወለጋን አፈራርሰው ሲያበቁ ወለጋን ሌላ አካል እንዳፈራርሰ አድርገው ሲናገሩ ትክክል አይደለም። ጉጂ ማህበረሰብ ሂዱና ጠይቁ፣ ጉጂ ምን እንዳደረጉት። የነጻነት ታጋይ እንደዛ ያደርጋል? እርስዎ እንደ መፍትሄ የሚሉት ለማህበረሰቡም እንደ መልእክት የሚያስቀምጡት ነገር ምንድን ነው? እኔ መፍትሄ የምለው እነዚህ ታጥቀው ጉጂና በወለጋ የሚንቀሳቀሱ ያሉ ሰዎች በሰላም ወደ መሀል ሀገር መምጣት አለባት። ይሄን ለማድረግ የሚያስችል ምቹ ሁኔታ መንግስት መፍጠር አለበት። እነሱም እንዲፈጠርላቸው ማድረግ አለባቸው። ምንም አያስፈልግም። አሁን ጦርነት ውጊያ አያስፈልግም። የሚወጉትንም የሚወጋም አካል ማወቅ አለባቸው። ለምን ዓላማ እንደሚወጉም ማወቅ አለባቸው። እነሱ እራሳቸው አማራጭ በዚህ መንገድ ነው የእኛ ችግር የሚፈታው የሚል ነገር ቢያቀርቡ ውጊያውን ቢያቆሙ ጥሩ ነው የሚመስለኝ። ካልሆነ ግን ምንም አማራጭ ከሌለ ግን በውጊያ እንቀጥላለን የሚል አካል ካለ ግን የሰራዊት አመራር እንደመሆኔ መጠን የህግ የማስከበር ግዴታ ስላለብኝ መስራቴ አይቀርም። ወለጋ አካባቢ ጫካ ያለውን ጦር ይመራል ተብሎ የሚነገረው ጃልመሮ የሚባል ወይ ደግሞ በስሙ ኩምሳ ድሪባ የሚጠራው ሰው መደራደር እንደሚፈልጉ በተለይ ገለልተኛ የሆነ ሶስተኛ አካል የሚኖር ከሆነ ስርዓት ባለው መደራደር እና መነጋገር ችግሩን መፍታት እንደሚፈልጉ ከዚህ ቀደም ገልጸው ነበር። የመከላከያ ሰራዊትም ይሁን በመንግስት በኩል ተደራድሮ ነገሩን በሰላም መጨረስ ምን ያህል ቁርጠኝነትና ዝግኙነት አለ? ጀነራል፣ በጣም ቁርጠኝነት አለ። ግማሽ መንገድ ሄደ እንቀበላዋቸዋለን። እንደዛ ካደረጉ እንደዛ ካደረጉ የጀግና ስራ ሰሩ ማለት ነው። ግን ከዚህ በፊት መንግስት አባገዳዎችን፣ የሀገር ሽማግሌዎችን፣ ታዋቂ ሰዎችን ልኮ ነበረ። ወደዛ መሮንም አግኝተውታል። ያኔም ጥሩ ነው የተናገረው። ግን ንግግርና ተግባር ለየብቻ ነው። ግማሽ መንገድ ይምጣ መንግስት ሊያደርገው የሚገባውን ነገር ያቅርብ። የዛ የሚፈታ ይመስለኛል። ሶስተኛ ወገን ከፈረንጅ ሀገር እናመጣለን የሚለው ግን ምንም ዋጋ የለው። በዛ መንገድ ስምምነት የሚመጣ ይመስለኛል። ከፈረንጅ ሶስተኛ ወገን የተሻሉ ማስታረቅ የሚችሉ ልምድ ያላቸው ኦሮሞዎች አሉ። ሌሎች ብሔር ብሔረሰቦችም አሉ። ፖለቲካ ፓርቲዎችም እኮ ሶስተኛ ወገን ሊሆኑ ይችላሉ። ጀነራል ብርሃኑ አሁን ባነሳነው በጠቅላላ ሁኔታ ላይ መታለፍ የለበትም ማህበረሰቡም ይህንን ማወቅ አለበት የሚሉ ለህዝቡም የሚያስተላልፉት መልዕክት ካለ የመጨረሻ እድል ስጦት። እኔ ምንድን ነው በተለይ የኦሮሞ ህዝብ በዚህ ጉዳይ ላይ ቁጭ ብለው ይነጋገር የሚል ሀሳብ አለ። ጀነራል ብርሃኑ ጁላ የኢትዮጵያ መከላከያ ሰራዊት ምክትል ኢታማጆር ሹም፣ ይህን ቃለ መጠየቅ ለማድረግ ፈቃደኛ በመሆነው በአሜሪካን ድምፅ አድማጮች ስም አመሰግኖታለሁ። ሙክታር፣ እናመሰግናለን። ተከታዩ ዘገባችን ማህበራዊ ኃላፊነታቸውን በማያወጡ ሚዲያዎች ላይ መንግስት እርምጃ መውሰድ አለበት ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ጠየቁ። የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር ዶክተር ጌታቸው ድንቁ በበኩላቸው አሁን ባለበት ሁኔታ የሚቀጥል ነገር የለም የሳይንሳዊ ትንተናዎችን በመስጠት ወደ እርምጃ እንገባለን ብለዋል። አስቴር ምስጋናው ተጨማሪ ዘገባ አላት። ባሳለፍንም ሳምንት መጨረሻ የኢትዮጵያ ብሮድካስት ባለስልጣን በባህር ዳር ከተማ ከለውጡ በኋላ የሚዲያ ነጻነትና አጠቃቀምን መነሻ ያደረጉ ሀሳቦችን በማንሳት ከተለያዩ የህብረተሰብ ክፍሎች ጋር የምክክር መድረክ አካሂዶ ነበር። በመድረኩ የተገኙት አንዳንድ አስተያየት ሰጪዎች በኢትዮጵያ በአሁኑ ሰዓት የሚዲያ ነጻነት ቢኖርም ማህበራዊ ኃላፊነትን ከመወጣት አኳያ ግድፈት ያለባቸው ሚዲያዎች እንዳሉ ጠቁመዋል። በጣም በጣም ነው የሚያሳዝን አንድ ሀገር እኳ አይመስልም ያለን የክልል ሚዲያዎችን ቢታዩ ፕራይቬት ጣቢያዎችን ቢታዩ፣ በጣም ነው የሚያሳዝን። በጣም ታጋሽ ሕዝብ፣ ሃይማኖተኛ ሕዝብ በመኖሩ ነው እንጂ በሚደረገው ነገር አልቋል። የብሔር ተኮር ሆኖ መደራጀታቸው መገናኛ ብዙሀን በራሱ አንድ ችግር ነው የሚለው መሰረታዊ ጥያቄ ሆኖ እንዴትስ መፍታት ይቻላል? ይሄን እንዴት ነው ለማስተካከል የሚቻለው? የውክልና ጦርነት በግልጽ የከፈቱ መገናኛ ብዙሀን አሉ። በተጨባጭ አንድን ብሔር ጨቋኝ በዝባጅ አድርገው አሁንም የውሸት ትርክት እየተረኩ ያሉ መገናኛ ብዙሃን አሉ በእናንተ በኩል ደግሞ በተለይ ለብሮድካስት ባለስልጣን ነው በግልጽ ጥያቄን ማቀርበው ከነሐሴ ወር ጀምሮ 24 ሰዓት ቀረጻ እያደረግን በተሻለ አቅም ባለው የመረጃ ማከማቻ መሳሪያ ትንተና እየሰራን ነው ብላችኋል ሀገር ፈርሶ ከተበታተነ በኋላ ነው ወይ የትንተና ውጤታችሁን ይፋ አድርጋችሁ እርምጃ የምትወስዱት አዋጅ ቁጥር 533 ዝባር 99 ላይ ያስቀመጠውን አፍራሽ ጦርነት ቀስቃሽ የተዛባ ትርክት የሚነዙ መገናኛ ብዙሃን የተከለከሉ ናቸው የሚለውን የሚፈጽም እና የሚተገብር ሆኖ አላገኘሁትም። ምናሌ መኖሩ በራሱ ለእኔ ትርጉም የለውም። የኢትዮጵያ እናቶች በአሁኑ ሰዓት በጣም የምናለቅስበት ልናገር የምፈልገው አንደኛ፣ እነዚህ በተለይ የግል ሚዲያ የተባሉት በተለያየ የታሪክ ስህተት ነገ ኢትዮጵያ እንዳትመለስ በጣም ነው እኔ ማዝን። እኔ እንኳን ብዙ ያልተማርኩት በማነባቸው መጽሐፍት ውስጥ እንኳን ሳገኘው አለቅሳለሁ። ለምንድን ነው ታሪክ ሲሰሳት ዝም ብሎ የሚያይ? ማን ነው የሚያርመን? ማን ነው የሚያስተካክለን? እንደ ስንዴው እና እንደ ስኳሩ ከውጭም ቱልን ምሁራን ቱር ሚኒስተር፣ አሁን እርሶ ያሉበት ዘመን ለልጆቹ አይሆን ወደ ልጆቹ አይሄዱ ወደ አባቶ አይሄዱ። ይህ ዘመን ያደራ ዘመን ነው የታሪክ ዘመን ነው። በዚህ ሰዓት የምትጠየቁ እናንተ ናችሁ። የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር ዶክተር ጌታቸው ድንቁ አሁን ባለው ሁኔታ የሚቀጥል ነገር የለም ሲሉ ተናግረዋል። ብሮድካስት ባለስልጣን በህግ የተሰጠውን በእርግጠኝነት የምነግራችሁ ነገር ወይ የተሰጠውን ኃላፊነት ይሰራል ወይ ደግሞ እኛ አልቻልንም ብለን ኃላፊነታችን መልቀቅ አለብን እ የህዝብ አደራ ነው። ይሄን ነገር እንድናደርግ ነው እዚህ ጋ የተቀመጥነው። እያደረግን ያለናቸው ነገሮች አሉ በሁሉም በጠቃቀሳቸው ዘርፎች አንደኛ የፖለቲካ እንዳይሆን ውሳኔው ሳይንሳዊ የሆነ ትንተና አድርገን እሱ ላይ ተመስርተን መጀመሪያ እያንዳንዱን ሚዲያ ግብረ መልስ እንደስተው። ይሄን ማድረግ አሁን እንጀምራለን። በአንድ ሳምንት ውስጥ በደንብ የተተነተነ ማለት ነው። እዚህ ጋር ሙያዊ ነው፣ እዚህ ጋር ሙያዊ አይደለም፣ እዚህ ጋር እንዲጎሎታል ወደፊት ይስተካከል። ከዛ ጀምረን የማይስተካከሉት ላይ ግን በበቂ ስለተነጋገርን በሰጠነው ማሳሰቢያ መሰረት መስተካከል ስላልቻለ አሁን ጠበቅ ወዳሉት ነገሮች እንገባለን። ግን እኛም ለምንወስደው እርምጃ ኃላፊነት ሊኖርብን ይገባል። ማስረዳት መቻል አለብን። ማብራራት መቻል አለብን። ለዛ ነው እኛ ጋር ያለውን ነገር እምናደራጀው መሳሪያ አለ ሰባ ስምንት ሚሊዮን ብር የተገዛ ሚረዳን፣ ሁሉንም ሚዲያዎች የሚያስተላልፉትን ነገር መዝግቦ ሚይዝ፣ እሱ ላይ ተመስርተን ትንተና እናደርጋለን። ዶክተር ጌታቸው አክለው የስነ ምግባር ጉድለት ያለባቸው ጋዜጠኞችም ስልጠና ለመስጠት መዘጋጀቱን ነው ያብራሩት። ጋዜጠኞቻችን ከዓለም አቀፍ ተቋማት ጋር አሁን እየተቀናጀን ጠበቅ ጠበቅ ያሉ ስልጠናዎችን እንዲያገኙ ሰርቲፋይድ እየሆኑ እንዲሄዱ በኋላ ደግሞ በሙያ ማህበራቸው ጋዜጠኛ የሆነውንና ያልሆነውን ወደ መለየት እንዲመጡ አክቲቪዝም እና ጋዜጠኝነት እንዲለዩ ስራ ጀምረናል። በአሁኑ ሰዓት በኢትዮጵያ ውስጥ ሀያ ዘጠኝ የህዝብና የግሌ ቴሌቪዥን ጣቢያዎች ሲኖሩ የማህበረሰብ ሬዲዮኑን ጨምሮ ከሰባ በላይ የሬዲዮ ጣቢያዎች እንደሚገኙ ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው እናመሰግናለን። አድማጮች በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አትቢ አምሃሪክ በትዊተርም፣ እንዲሁም ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን ወይንም ጋቢና ቪኦኤ አት ቪኦኤ ኒውስ ዳት ካም የሚል የኢሜል አድራሻችንን መጠቀም ትችላላችሁ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንንም ተከተሉ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። አድማጮች የዛሬው የጋቢና ቪኦኤ ዝግጅታችንን አጠናቀናል። በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብረናችሁ የቆየኑ ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን በማቀናበር ደግሞ ሞክቢሊያ ቤሮ አብሮን አምሽቷል። የስርጭት መሐንዲሱ ኦድሬስ አብሮን ነበረ እርጭቱን ወደ እናንተ ለማድረስ ሲተጋ ምሽቷል። በጀመር ነው የአስቴር አወቃ ሙዚቃ እንሰናበታችኋለን። መልካም ምሽት። i the